ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ተጀመረ። የዓለም ባንክን የቀላል ብድር እና ድጋፍ ከመጠቀም ረገድ ከአፍሪካ ቀዳሚ ሚና ያላት ሀገር ኢትዮጵያ ነች። የኢትዮጵያና የዓለም ባንክ የስድስት ነጥብ ሁለት ቢሊዮን ብር የመንገድ ግንባታ ብድር ስምምነት ተፈራርመዋል። ከላይ የሰማናቸው የኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስትር ዴታ አቶ አህመድ ሸዲ ናቸው። የምሽቱ አብይ ርዕስ ያቀርባል ዝርዝሩን ጤና ይስጥልን። እንደምናመሻችሁ አድማጮች የምሽቱ አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበነን። የናይጄሪያ ጸረ ቦኮ ሃራም ዘመቻና የመካከለኛው ምስራቅ የሰላም ሂደት በመጽሔት ይዘገባሉ። ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት እንዲሁም ግብርና ፕሮግራሞች ለዚህ ለማክሰኞ ምሽት ዝግጅታችን ለሁለተኛው አጋማሽ ተይዘዋል። ኃይሉ ታምራት ፕሮግራሙን ይመራልናል። አብራችሁ እንድታመሹ እየጋበዝን የዓለም ዜናን እናስቀድማለን። ማዕከላዊ ሶማሊያ የሚገኙ የአይን ምስክሮች እንደሚናገሩት የአልሸባብ አማጽያን ባለፈው ሳምንት በሶማሊያ ወታደሮችና በአፍሪቃ ህብረት ኃይሎች በተነጠቁት አንዲት ከተማ ውስጥ ባካሄዱት ጥቃት ቢያንስ አስራ አንድ የመንግስትና የአፍሪቃ ህብረት ወታደሮችን ገደሉ፣ ሌሎች ወደ አስራ ስምንት ያህል ደግሞ አቆሰሉ። የአፍሪቃ ህብረት ተልእኮ ሰራዊት አሚሶም አዛዥ ኮሎኔል አሊ ሀሙድ ለቪኦኤ የሶማልኛ አገልግሎት እንዳረጋገጡት ባገሬው አቆጣጠር ከሌሊቱ ስምንት ሰአት ከሀያ ላይ ነው ጥቃቱ የተፈጸመው። አሚሶም ትሩፕስ ትራይ ቱ ስቶፕ ባይ ፋሪንግ የአሚሶም ወታደሮች ተኩስ በመክፈት ሊያስቆሙት ሞክረው ነበር፣ ግን አላቆሙትም። ሌሎች ወታደሮች ሲሰበሰቡ ወዲያው ፍንዳታ ደርሶ በወታደሮች ላይ ጉዳት አስከትሏል። ሞቃዲሾ ያለው የቪኦኤ ዘጋቢ ይቅርታ እንደገለጠው ዛሬ ማክሰኞ ቡሎ ቡርዴ ውስጥ በደረሰው ጥቃት ከሞቱት መካከል አንድ ከፍተኛ ወታደራዊ አዛዥ ይገኙባቸዋል። የሶማሊያዋ ሂራን ክልል ገዢ አብዲፋራህ ለቪኦኤ በሰጡት ቃል ከሟቾቹ መካከል ስድስቱ የሶማሊያ አምስቱ ደግሞ የጅቡቲ ወታደሮች ሲሆኑ ሁሉም ግን የአሚሶም አባሎች ናቸው ብለዋል። ጥቃቱን አስመልክቶ ነዋሪዎች በበኩላቸው በአልሸባብ ተዋጊዎችና በሶማሊያና የጅቡቲ ወታደሮች በሚገኙበት ቡድን መካከል ከባድ ውጊያ ተካሂደዋል ብለዋል። ፍንዳታዎች መኖራቸውን የሚጠቁሙ ዘገባዎችም ይፋ ሆነዋል። በኬንያዋ የወደብ ከተማ ሞምባሳ የሚገኙ ፖሊሶች በሰጡት ቃል ለመለማመጃ የሚውሉ ሁለት የሐሰት ቦምቦች በድብቅ የጫነች መኪና የሚያሽከረክሩ ሁለት ሰዎችን ትናንት ሰኞ በቁጥጥር ስር መዋላቸውን አስታውቀዋል። አንዱ ኬንያዊ፣ ሌላው ሶማሌ የሆኑት ሁለቱ ተጠርጣሪዎች አካሄዳቸው በውል ያልታወቁ ቦታዎችን ለማጥቃት ነበር ተብሏል። የጥቃቶቹ ኢላማ የትና ምን እንደሆነ ገና አላጣራንም የሚሉት የሞምባሳው የወንጀል ምርመራ ክፍል ኃላፊ ሄንሪ ኦንዲየክ መኪናዋ ውስጥ የነበሩትን ሁለቱንም ተጠርጣሪዎች ግን በቁጥጥር ስር አውለናቸዋል ብለዋል። እስላማዊው የአልሻባብ ነውጠኛ ቡድን ባለፈው ዓመት ናይሮቢ ውስጥ በሚገኘው ዌስትጌት የገበያ ማዕከል ጥቃት ካደረሰና በትንሹ የ67 ሕይወት ሰዎችን ሕይወት ከቀጠፈ ወዲህ የኬንያ ፖሊስ ሁሌም በተጠንቀቅ ላይ መሆኑን ተመልክቷል። የቀድሞ የዩናይትድ ስቴትስ ፕሬዝደንት ጆርጅ ደብሊው ቡሽ በኢትዮጵያ የስራ ጉብኝት ለማድረግ ትናንት ሰኞ አዲስ አበባ ገብተዋል። የቀድሞውን ፕሬዝደንት አዲስ አበባ ሲገቡ የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖምና በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዲፕሎማቶች ቦሌ አውሮፕላን ጣቢያ ተገኝተው አቀባበል አድርገውላቸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከዩክራይን ተገንጥላ የሩሲያ አካል ለመሆን ባለፈው እሑድ ውሳኔ ሕዝብ ያደረገችው ክራይሚያ ውሳኔዋን ከሩሲያዋ ፕሬዚዳንት ቭላዲሚር ፑቲን ጋር በፊርማ አጸናች። የእሁዱን ውሳኔ ሕዝብ ዩናይትድ ስቴትስና የአውሮፓ ህብረት ሕገወጥ ማለታቸው አይዘነጋም። ሚስተር ፑቲን የፊርማውን ሥነ ሥርዓት ያካሄዱት ከክራይሚያዋ ክልላዊ መንግሥት ጠቅላይ ሚኒስትር፣ ከክራይሚያ ከምክር ቤቱ አፈ ጉባኤ፣ እንዲሁም ከክራይሚያ ከንቲባ ጋር መሆኑ ታውቋል። የክሬምሊን ቤተ መንግስት በድረገጹ እንዳሰፈረው ክራይሚያ ከእንግዲህ የሩሲያ ፌዴሬሽን አካል ሆናለች ትዝታ በላቸው የዚህን ዘገባ ዝርዝር ስቲቭ ሄርማን ከዩክራይን ዋና ከተማ ኪየቭ የላከውን ጨምራ ጨምቃ እንደሚከተለው አቅርባለች ሚስተር ፑቲን በቴሌቪዥን ለህዝብ ባደረጉት ንግግር ክራይሚያ የሩሲያ አካል መሆኗን ለምክር ቤት አባላቱ ካሳወቁ በኋላ ነው ውሉን የፈረሙት አንድ ቀን ቀደም ብሎም ባህረ ገቧን አገር ሉዓላዊትና ነጻ ሲሉ ማወጃቸው ይታወቃል። የክራይሚያ ህዝበ ውሳኔ ዓለም አቀፍ ህግን በማክበር በዲሞክራሲያዊ መንገድ ነው የተካሄደው ብለዋል ፑቲን ለሩሲያና ለዩክሬን ህዝብ በተላለፈው የቴሌቪዥን መልእክታቸው። ሚስተር ፑቲን ሚስተር ያኒኮቪችን ከስልጣን ያነሱት የኬቭ መሪዎች ክራይሚያ ውስጥ የሩሲያ ብሔረሰብ የሆኑትን ዜጎች መብት በመርገጥ ወንጅለዋል። Чтобы понять, почему был сделан именно такой выбор, достаточно знать... የሩሲያው ፕሬዚደንት ለምክር ቤት አባላቱ በሩሲያ ታሪክ የክራሚያን ሚናና ና ክራሚያ ለሀገራቸው ምን ማለት እንደሆነች ማወቁ ብቻ በቂ ነው ብለዋል። ኪየቭም ብትሆን የሩሲያ ስልጣኔ ምንጭ ናት በማለት ዩክሬንና ሩሲያም ግንኙነታቸውን እንደሚቀጥሉ ተስፋ አስተጋብተዋል። ሆኖም የሩሲያ ወታደሮች ወይም በእነርሱ የሚደገፉ የታጠቁ ኃይሎች ከክራይሚያ ወጣ ብሎ ምስራቃዊ የዩክሬን ድንበርን ጥሰው እየገቡ ነው የሚለው ዜና ሞስኮ ዩክሬንንም ትጠቀልል ይሆናል የሚል ስጋት አሳድሯል። የዩክሬን ጊዜያዊ ጠቅላይ ሚኒስትር አርሴኒ ያትኒኮቭ የሩሲያ ልዩ ኃይሎች በምስራቃዊ የአገሪቱ ክፍል ብጥብጥ እየጠነሰሱ ለመሆኑ በቂ ማስረጃ አለን ብለዋል። በቁጥጥር ስር ያዋል ናቸው ብጥብጥ ጠንሳሾች አሉ። ለእነዚህ የጦርነት ጀብደኞች ቦታ የለንም ነው ያሉት ጠቅላይ ሚኒስትሩ። ይህ በእንዲህ እንዳለ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ስለ ሩሲያ ወታደሮች የክራይሚያ ድንበር ውስጥ መገኘት ከአውሮፓ ባለስልጣናት ጋር ለመነጋገር ፖላንድ ውስጥ ይገኛሉ። ባይደን ከፖላንድ እና ከቦልቲክ ግዛቶች ኤስቶኒያ፣ ሉትኒያ እንዲሁም ላትቪያ ባለስልጣናት ጋር እንደሚወያዩ ታውቋል። ከአየር ላይ ከጠፋ ዛሬ 11ኛ ቀኑን የያዘውን የማሌዥያ አየር መንገድ አውሮፕላን ለማግኘት የተጀመረው ፍለጋ ወደ አራት ሚሊዮን ካሬ ኪሎ ሜትር መስፋቱን ባለስልጣናት አስታውቀዋል። የመከላከያ ሚኒስትሩ ሂሻሙዲን ሁሴን የፍለጋውን አድማስ ለማጥበብ ይቻል ዘንድ ዓለም አቀፉ ማህበረሰብ ትብብሩን እንዲያሳይ ዛሬ ማክሰኞ ባስተላለፉት ጥሪ አሳስበዋል። በባለስልጣናቱ እምነት መሰረት የማሌዥያውን ቦይንግ 777 ጀት አውሮፕላን አቅጣጫ ሆም ብሎ ያስቀየረና ወይ በሰሜን ወደ ማዕከላዊ እስያ አሊያም በደቡብ ወደ ህንድ ውቅያኖስ እንዲ እንዲበር ያደረገ ሰው ይኖራል። ባለስልጣናቱ በተጨማሪም አውሮፕላኑ የሽብርተኞች ጥቃት ወይም የመጠለፍ አደጋ አለዚያም የቴክኒክ ብልሽት ደርሶበት ይሆናል የሚሉትን መላምቶች ከግምታቸው ውስጥ ማውጣት እንዳልፈለጉም ታውቋል። ወደ ቤጂንግ ለመብረር ከኳላ ላምፑር የተነሳውን አውሮፕላን ፍለጋው እስካሁን ከ26 ሀገሮች በላይ እየተሳተፉበት መሆናቸውም ታውቋል። ቤጂንግ ዛሬ ማክሰኞ በሰጠችው ቃል ከ239 የአውሮፕላኑ ጠቅላላ መንገደኞች መካከል አንድ መቶ ሃምሳ አራቱም ቻይናውያን ተሳፋሪዎች ከጠለፋና ከሽብርተኝነት የጸዱ መሆናቸውን አረጋግጣለች። በማሌዥያ የቻይናው አምባሳደር ሁዋንግ ሂውካንግ እንደገለጹት የሁሉም ዜጎቻቸው የህይወት ታሪክ በጥልቀት ተመርምረዋል። ይህ በእንዲህ እንዳለ የማሌዥያውን አውሮፕላን መጥፋት ከኔ ጋር ማያያዝ የተስፋ መቁረጥ ምልክት ነው ሲሉ ተቃዋሚው መሪ አንዋር ኢብራሂም አስተባበሉ። ሰሞነኛ የሆኑ በርካታ ዘገባዎች የአውሮፕላኑ ዋና አብራሪ ካፕቴን ዛህሬ አህመድ ሻህ በተቃዋሚው አንዋር የሚመራው የህዝባዊ ፍትህ ፓርቲ አባል መሆኑን በስፋት ሲያትቱ ሰንብተዋል። አንዳንድ የውጭ ሚዲያዎች ታዲያ ተቃዋሚው አንዋር ኢብራሂም በተመሳሳይ ፆታ ግንኙነት ተከሰው ፍርድ ቤት የቀረቡት ልክ አውሮፕላኑ ሊነሳ ጥቂት ደቂቃዎች ሲቀሩት በመሆኑ የፓርቲያቸው አባል የሆነው ካፕቴን ዛህሪን በዚያ ተናዶ ሲያበቃ አውሮፕላኑን ሊጠልፍ ይችላል በማለት ሲዘግቡ ሰንብተዋል። አንዋር ግን ፍለጋ የታከታቸውና ተስፋ የቆረጡ ሰዎች እምነት ነው በማለት ያስተባበላሉ በአውስትሬሊያው ሞናሽ ዩኒቨርሲቲ የማሌዥያ የፖለቲካ ሳይንስ ተንታኙ ፕሮፌሰር ጄምስ ቺን ለአሜሪካ ድምፅ በራዲዮ በሰጡት ቃለም ይህንን ያስረግጣሉ። ይሄ ውንጀላ ይላሉ የነገሩን ጭብጥ ወይም ትኩረት ለመቀየር መንግስት የወጠነው ዘዴ ነው። እኔ በግሌ የአውሮፕላኑ መጥፋት ከካፕቴኑና ከአንዋር ኢብራሂም ጋር ግንኙነት ያለው አይመስለኝም ብለዋል ፕሮፌሰሩ። የማሌዥያ ባለሥልጣናት በተደጋጋሚ የሚሰጡት ቃል እርስ በእርሱ መቃረኑ በራሱ አንዋር የሰጡትን ቃል ትክክለኛነት ያረጋግጥ ይመስለኛል ሲሉም እኒሁ ፕሮፌሰር አክለው ተናግረዋል። በመጨረሻም ሕዝብ በሚበዛበት አንድ የሰሜን አፍጋኒስታን የገበያ ቦታ የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ 15 ሰዎችን መግደሉ ተገልጿል። የፋርያብ ክፍለ ሀገር ገዢ መሐመዱላ ባታሺ ለዜና አውታሮች እንደገለጹት ዛሬ በዋና ከተማዋ ማይማና የገበያ ማዕከል የደረሰው ፍንዳታ ሌሎች ወደ አርባ ያህል ሰዎችን አቁስሏል። ይህ ጥቃት የደረሰው አፍጋኒስታን በመጪው መጋቢት 28 አዲስ ፕሬዚደንት ለመምረጥ እየተሰናዳች ባለችበት ወቅት መሆኑ ነው። እስካሁን ለፍንዳታው ኃላፊነት የወሰደ ወገን አልቀረበም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የዓለም ዜናውን አደመጣችሁ። የምናስተናግዳችሁ እኔ ቆንጂት ይታይና ም አዲሱ አበበ ነው። ለሁለተኛው አጋማሽ ከተያዙ ፕሮግራሞቻችን እናስተዋውቅና ወደ ዘገባዎች እናልፋለን። ሱስ እንደ ህመም ይፈረጃል። መቼ ነው ህመም ነው የምንለው? ምን ደረጃ ላይ ሲደርስ ነው የሚለው? በጣም ጥሩ ጥያቄ ነው። አንዱ ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ ማህበራዊ ጉዳይንም የራስን እንክብካቤንም ስራንም ያሸነፈና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የአእምሮ ህክምና ፕሮፌሰርና ተመራማሪ የሆኑት ዶክተር አታላይ አለምን ድምጽ ነው የሰማ ነው ሱስ በአንጎልና በባህሪ ላይ የሚያሳድረው ተጽዕኖ ዙሪያ ከሰጡን ተከታታይ ማብራሪያ የወሰንነው ነው። በሐኪሞን ይጠይቁ ይቀርባሉ። ቅድም ገለጥ እንዳለረግ ነው በሁለተኛው አጋማሽ ሌሎች ስድስቶችም አሉን። ንግድና ምጣኔ ሀብት እንዲሁም ግብርና አሁን ወደ ለመንገድ ግንባታ የሚሆን የ6 ነጥብ ሁለት ቢሊዮን ብር የብድር ስምምነት ዛሬ በዓለም ባንክና በኢትዮጵያ መንግስት መካከል ተፈርሟል። የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም ከተቀረጸበት ከ1997 ዓ.ም ጀምሮ ወደ 34 ቢሊዮን ብር መስጠቱን ባንኩ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። የአለም ባንክ ለኢትዮጵያ የመንገድ ግንባታ ዘርፍ ድጋፍ ማድረግ የጀመረው እንደ አውሮፓውያን አቆጣጠር ከ1990ዎቹ መጀመሪያ አንስቶ እንደሆነ መረጃዎች ያሳያሉ። የባንኩ የኢትዮጵያ ዳይሬክተር ጎዋንግቼን በዛሬው የብድር ስምምነት ላይ ሲናገሩ የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም እንደ አውሮፓውያን አቆጣጠር በ1997 ሲቀረጽም አለም አቀፉ ተቋም ተሳታፊ እንደነበር ገልጸዋል። ከዚህ ፕሮግራም መቀረጽ ጀምሮም ወደ 34 ቢሊዮን ብር መስጠቱን አስታውሰዋል። ስምምነቱን ከአለም ባንክ ጋር የተፈራረሙት የኢትዮጵያ የፋይናንስና ኢኮኖሚ ልማት ሚኒስትር ዴታ አህመድ ሸዲ ገንዘቡ ለየትኛው የመንገድ ፕሮጀክት እንደሚውል ለቪኦኤ አብራርተዋል። በቀጣይ አምስት ዓመት የነቀምት ቡሬ የመንገድ ፕሮጀክትን ወደ ትልቅ አስፋልት ደረጃ የማሳደግ ስራ ይሰራበታል። ከዚህ በተጓዳኝ ደግሞ የአውራ ጎዳና ድርጅታችን አቅም ይገነባበታል። እንዲሁም የመንገዶች የጥገና ስርዓትም በከፍተኛ ደረጃ ሲስተሙ እንዲጠናከር የማድረግ ስራም ይሰራበታል ማለት ነው። ስለዚህ የመንገድ ግንባታና የአቅም ግንባታም ይሰራበታል ማለት ነው። በጠቅላላ ከጥገና ጋር ተያይዘው የኢራን የኮንትራት ማኔጅመንት የማሳደግ ስራ፣ አጠቃላይ የመንገድ ልማቱን የመምራት አቅማቸውን ግዙፍ የሆነ የኮንስትራክሽን ስራዎች ስለሚመሩ ከፍተኛ አቅም የማሳደግ ስራ ይጠይቃል። ስለዚህ እሱንም የማሳደግ ስራ ይሰራበታል። በኢትዮጵያ የመንገድ ልማት ፕሮግራም ውስጥ ዓለም ባንክን የመሳሰሉ አጋሮች ተሳትፎ ከፍተኛ መሆኑንም ሚኒስትር ዴታው ጠቅሰዋል። ሰፊ ነው የመንገድ የልማት ስራ መርሃ ግብራችን አብዛኛው በመንግስት የሚሰራ ሆኖ ትላልቆቹ የልማት አጋሮቻችንም በከፍተኛ ደረጃ ከጎናችን አብሮ፣ በፋይናንሲንጉም፣ በቴክኒክ ድጋፉም በአቅም ግንባታ ስራዎች ላይ በጋራ እንሰራለን ማለት ነው ስለዚህ ይሄ ተፈራርመን ዛሬ የዛ የመንገድ ሴክተር ልማታችን እቅድ አንዱ አካል የሆነ ነው። ባጠቃላይ በእድገትና ትራንስፎርሜሽን ዘመኑ በአምስቱ አመት ምን ያህል ነው የሚገኘው? ከአለም ባንክ እስካሁን የተገኘው ተቀላላ ድምር እንግዲህ በቁጥር አሁን አስታውሼ ልነግር አልችልም። ግን ከአለም ባንክ ጋር የአራት አመት የአጠቃላይ የካንትሪ ሰፖርት ስትራቴጂ ተፈራርመናል። እሱም ከአራት ቢሊዮን ዶላር በላይ ይሆናል ተብሎ ይጠበቃል። በአራት አመት ጊዜ ውስጥ አፈዛዘማችንም ከዚህ በላይ ካደገ ተጨማሪም ሊመጣ ይችላል ማለት ነው። የዓለም ባንክን የቀላል ብድር እና ድጋፍ ከመጠቀም ረገድ ከአፍሪካ ቀዳሚ ሚና ያላት ሀገር ኢትዮጵያ ነች። ይሄም የሆነበት ዋና ምክንያት ውጤታማ የልማት ስራዎች መስራት መቻላችን እንዲሁም የተጠያቂነት ስርዓቱን በከፍተኛ ደረጃ የተጠናከረበት በመሆኑና እንዲሁም ከዓለም ባንክ ጋር ከፍተኛ የሆነ ስትራቴጂክ ሪሌሽንሺፕ ስላለና እሱም የተጠናከረ በማምጣቱ ከዓለም ባንክ ጋር ያለን የልማት ትብብር ማቀፍ እጅግ በጣም ጥሩ ከሚባሉት የልማት አጋሮቻችን አንዱ ተደርጎ ይታያል ማለት ነው። የነቀምቴ ቡሬ መንገድ በኦሮሚያና በአማራ ክልሎች መካከል ወሳኝ አገናኝ፣ ወደ ሱዳን የሚወስደው መንገድም አካል እንደሚሆን ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው የመጽሔት ርዕስ እናልፋለን። የናይጄሪያው ብሔራዊ የጸጥታ ጉዳዮች አማካሪ አራት ዓመታት ተኩል ዕድሜ ያስቆጠረውን እስላማዊ ጽንፈኛ ቡድን ቦኮ ሐራምን ለመዋጋት የታለመ አዲስ ወታደራዊ ስልት ይፋ አደረጉ። አዲሱ ዕቅድ ለብዙ ሺዎች መገደል ምክንያት የሆነውን አክራሪ አንጃ ለመዋጋት አሁን በስራ ላይ ያለውን የወታደራዊ ዘመቻ ስልት የሚተካ ሳይሆን የሚያጠናክር መሆኑ ነው የተገለጠው። የአሜሪካ ድምፅዋ ሂተር መርዶክ ከአቡጃ ያደረሰችን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል ከአስር ወራት በፊት ናይጄሪያ በሶስት የሰሜን ምስራቅ ግዛቶቿ ያወጀችውን የአስቸኳይ ጊዜ ድንጋጌ ጨምሮ በቦኮ ሐራም ላይ ከአሁን ቀደም ከነደፈቻቸው ወታደራዊ ስልቶች ሁሉ ግዙፉ መሆኑ የተነገረለትን ዘመቻ ተግባራዊ ያደረገች፣ በእርምጃውም ሁከት የሚያሰጋቸው በርካታ የከተማ ማዕከላት ደህንነት በአጭር ጊዜ ውስጥ ቢረጋገጥም ከከተማ በራቁ አካባቢዎች ግን ግጭትና ሁከቱ በረከተ። ከቅርብ ጊዜ ወዲህም ሰሜናዊው የናይጄሪያ ከተሞች የጥቃት ኢላማ ሆነዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዋች እንደዘገበው በያዝ ነው የአውሮፓውያን 2014 ብቻ ከ700 በላይ ሰዎች በጥቃቶቹ ተገድለዋል። እያደር እየተባባሰ የመጣው ግጭትና እውከት ባለበት ነው የናይጄሪያው የብሔራዊ ጸጥታ ጉዳዮች አማካሪ ሳምቦ ዱሳኪ በጸረ ሽብር ዘመቻው እንዲያግዝ በሚል መንግስታቸው ተግባራዊ ያደርጋል ያሉትንና ቀላል አቀራረብ የተሰኘውን አዲሱን ስልታቸውን ይፋ ያደረጉት My approach has been to understand the problem in order to apply the appropriate solutions. የተከተልኩት አቀራረብ ተመጣጣኝ እርምጃ ለመውሰድ ያስችለኝ ዘንድ ችግሩን በቅጡ ለመረዳት መሞከር ነበር። የተረዳነው ቢኖር በአሸባሪነት ለመሰማራት የሚያበቃ አንድ ብቸኛ መንገድ ያለመኖሩን ነው። ይልቁንም አንዳንዴ በተወሳሰቡ ምክንያቶች የታጀቡትን ጨምሮ በርካታ መንገዶች መኖራቸውን ተረድተናል። ድህነት የማኅበራዊ ፍትሕ መነፈግ መገለል መገለልና ወገን የለየ አሰራር አንዳንዶቹ ወደ ጽንፈኝነቱ ጎዳና ከሚመሩ አማራጮች ወይም መንገዶች ውስጥ ናቸው የማረሚያ ቤቶችን አሰራር ማሻሻል የምጣኔ ሀብት ልማት የሰላም ንግግሮችና ህብረተሰቡን ማስተማር በአንጻሩ ከመፍትሄ አማራጮቹ ጥቂቱ ናቸው በአዲሱ ስልት ሁለት እስር ቤቶች ወደ ጽንፈኛ ወይም ጽንፈኝነት ማጽጃ ተቋምነት ይቀየራሉ እንደ ጸጥታ ጉዳዮች አማካሪው ዳሱኪ ማብራሪያ ውጥኑ የሥነ ልቦናና ትምህርት፣ ስፖርትና የሥነ ጥበብ ስልጠና ጨምሮ የማረሚያ ቤቶች ሰራተኞችን አቅምም ማጎልበትን ይጠይቃል። ግለሰቦችን ተጠቃሚ ሊያደርጉ የሚችሉ የመንፈሳዊና የሙያ የትምህርት አዋቂዎችን ማሳተፍ እቅዱ ይጨምራል። ሽብርተኝነትን ለመዋጋት የታለመው የአዲሱ ቀላል አቀራረብ ሌላ ቁልፍ አካሄድ ይላሉ፣ ዳሱኪ አብዛኛው የህብረተሰብ ክፍል ለጽንፈኝነት በሚጋለጥ እጅግ የበረታ የድህነት ኑሮ በሚገፋባቸው የሰሜን ምስራቅ ናይጄሪያ አካባቢዎች የምጣኔ ሀብተው ሀድሶ ፖሊሲዎችን ተግባራዊ ማድረግ ነው። የአካራኒነት መንፈስ በራሱም ለአካባቢው መቆርቆዝ ተጨማሪ ምክንያት ሆኗል፣ ሲሉ ያከሉት ደግሞ በጸረ ድህነት ስራዎች ላይ የተሰማራው ዓለም አቀፍ ድርጅት አክሽንኤድ የሰብአዊነት ጥበቃ አስተዳደር ተጠሪ ግንቤሮ ኦላጅዌ ግቤ ናቸው። አዲሱ ስልት በአካባቢዎቹ የተሻለ መረጋጋትና ጸጥታ መስፈንን ሊከተል ይገባል ነው የሚሉት። አንድ ህብረተሰብ መረጋጋት በሌለበት አካባቢ ለመኖር ሲገደድ፣ የአካባቢው ምጣኔ ሀብት ይንኮታኮታል። የጣልቃ ገብነት ስጋት በሚፈጠርበት ጊዜም አካባቢውን ማረጋጋት ቀዳሚው ሥራ መሆን አለበት። የቦኮ ሀራም የሽምቅ ጥቃቶች እያደር እጅግ የከፋ ገጽታ እየተላበሱ ነው ሲል የተባበሩት መንግስታት ድርጅት ጥሪውን አቅርበዋል። ከግማሽ ሚሊዮን በላይ ሰዎች ቀያቸውን ጥለው እንዲሸሹና ና ከነኚህም ውስጥ በአስር ሺዎች የሚገመቱ ወደ ጎረቤት አገሮች እንዲሰደዱ ምክንያት መሆናቸውን አክሎ አመልክቷል። ዘገባው አርሶ አደሮች እርሻቸውን ጥለው በመነቀላቸውም በብዙ አካባቢዎች የረሃ አደጋ የረሃብ አደጋ አንዣቧል። ሶስተኛውና የመጨረሻው ዘገባችን ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ሰኞ ከፍልስጤማውያን ፕሬዚደንት ማህሙድ አባስ ጋር በዋሽንግተን በስፋት ውይይት አድርገዋል። በዋይት ሀውስ በዝግ የተካሄደው ስብሰባ ዓላማው እስራኤልና ፍልስጤማውያን ድርድራቸውን አሁን ካለው ቀነ ገደብ ማለት እንደ ኤሮፓውያን አቆጣጠር ሚያዝያ 29 በኋላም ለመቀጠል የሚያስችል መግባቢያ ስምምነት እንዲፈራረሙ ለማድረግ ነው። ዝላቲካ ሆክ ያጠናቀረችውን ዘገባ ሰሎሞን አባተ ያቀርበዋል። ባለፈው ሐምሌ የተጀመሩት ውይይቶችና ድርድሮች ትኩረት እጅግ ለተራዘሙ ዓመታት የኖረውን ግጭት ያስቆማል የተባለ የፍልስጤም ነፃ መንግሥት ምስረታ ነው። ትናንት እንደገና በተንቀሳቀሰው ድርድር መክፈቻ ላይ ፕሬዚደንት ባራክ ኦባማ ሲናገሩ የሰላም ስምምነት ላይ የመድረሱ ነገር ገና የተጨበጠ አለመሆኑን እንደሚገነዘቡ አመልክተዋል። በጣም ከባድ ነው። በጣም ፈታኝ ነው። ወደፊት መግፋት እንዲቻል የምናደርግ ከሆነ ግን የተወሰኑ ደፋር የፖለቲካ ውሳኔዎችን መውሰድ ይኖርብናል። በመጪዎቹ ቀናትና ሳምንታት አበርታች ለውጥ በማሳየት እንቀጥላለን የሚል ተስፋ አለኝ። ፍልስጤማውያኑ እንደ አይሁዳዊ መንግሥት ዕውቅና ሊሰጡኝ ይገባል ስትል እስራኤል በቅርቡ ያነሳችው ጥያቄ በድርድሮቹ ሂደት ላይ ሌላው መሰናክል እንደሆነ ይነገራል። የፍልስጤሙ ፕሬዝደንት ማሐሙድ አባስ ሰሞኑን ስለዚህ ጉዳይ ሲናገሩ ፍልስጤማውያን ለእስራኤል ድሮ ዕውቅና መስጠታቸውን አመልክተው አዲሱን ጥያቄዋን እንደማይቀበሉ አስታውቀዋል። በዓለም አቀፍ ተቀባይነት ወይም ሕጋዊነት ላይ የተመሠረተ ምስራቅ ኢየሩሳሌምን ዋና ከተማ ያደረገ የፍልስጤማውያንን የራሳቸውን ነፃ መንግሥት ምስረታ በ1967 ወሰኖች መሠረት ለመፍጠር የሚያስችልና የስደተኞችን ችግርም በፍትሃዊነትና በዘላቂነት የሚያስተካክል መፍትሄ ለማግኘት እየሠራን ነው። ለሰላም ድርድሩ ዋና የሚባል ችግር ፈጥረዋል ከሚባሉት ሁኔታዎች መካከል ፍልስጤማውያኑ ለመንግሥታቸው ምስረታ በሚፈልጓቸው የኢየሩሳሌም አካባቢዎች ላይ ጭምር እስራኤል የምታካሄዳቸው የአዳዲስ ሰፈራ ግንባታዎች ይገኙበታል። እስራኤል ደግሞ እየተፈጸሙብኝ ነው ለምትላቸው ሕይወት አጥፊና ንብረት አውዳሚ ጥቃቶች ፍልስጤማውያኑን ተጠያቂ ስታደርግ ትሰማለች። ሚስተር አባስ አንዳንድ የመቻቻልና የአንተምተው አንተምተው እርምጃዎችን እንዲወስዱ ፕሬዚደንት ባራክ ኦባማ ትናንት ግፊት ሲያደርጉ የነበረ ቢሆንም ፍልስጤማውያኑ ግን በዌስት ባንክ ከተሞች ሰልፎች አድርገው ፕሬዚደንታቸው እጃቸውን እንዳይሰጡ ጠይቀዋል። በሌላ በኩል ግን አሜሪካ ከዚህ ድርድር ራሷን እንድታስወጣ የትኛውም ወገን እንደማይፈልግ ወይም ዋጋውን እንደማይችሉት ማሳቹሴትስ ዩናይትድ ስቴትስ የሚገኘው የቴክኖሎጂ ኢንስቲትዩት ተንታኝ ጂም ዋልሽ አመልክተዋል። ድርድር ከሌለ ምን አማራጭ ይቀራል? ለፍልስጤማውያኑ ማግለል እና ከተባበሩት መንግሥታት ድርጅት የበረታ ጫና ነው የሚጠብቃቸው። ይሄኛው መንገድ በጣም ከባድ ነው። ለእስራኤልም ቢሆን አካባቢው በረብሻ እየታመሰ ባለበት በዚህ ጊዜ ይህ ጥሩ አማራጭ አይደለም። የአሁኖቹ ንግግሮች ምናልባት የሚያዝያ 21 ቀነ ገደብ እንዲገፋ ወደሚያደርግ አቅጣጫ ሳይወስዱ እንደማይቀሩ ለአልሁራ ቴሌቪዥን የተናገሩት ተንታኙ ዋልሽ፣ መቼም ንግግርና ድርድር ጨርሶ ሆኑ ከማይኖርበት ሁኔታ ይልቅ ይኸው ሳይሻል አይቀርም ብለዋል። አድማጮቻችን፣ ዜናና የዜና ዘገባውን አደመጥን። መደበኛ ፕሮግራሞች ወዳሉበት ወደ ሁለተኛው አጋማሽ ከማለፋችን በፊት ከእናንተ አስተያየቶች ጥቂቱን ለአሁኑን መርጠናል። ሀይ ቪዎች እንዴት ናችሁ? ሰላም ናችሁ? ሆይ የዘወትር አድማጫችሁ ነኝ። ዛሬ አስተያየት ለመስጠት የምፈልገው በትናንትና ሁለት ፕሮፌሰር አለማየሁ ገብረ ማርያም በሰጡት አስተያየት ላይ ነው። አንድ ጥያቄ አለኝ ለሳቸው የምታቀርቡልኝ ከሆነ ኢትዮጵያ አባል መሆኗ ለኢትዮጵያ፣ ለሕዝቧ፣ ለሁሉም ነገር ይጠቅማታል ወይ? ነው የመጀመሪያው ጥያቄ ሊሆን የሚገባው። የሚጠቅማት ከሆነ መጀመሪያ ለምን የኢትዮጵያን ጥቅም አናስከብርም? እኔ አንድ አባባል አለ፣ እኔ ከሞትኩ ሰርዶ አይብቀል አይነት ነገር ነው እኛ ስልጣን ካልያዝን ወይም እኛ ቦታው ላይ ካልተቀመጥን የኢትዮጵያ ጥቅምና ማናቸውም ነገር ዩደም አይነት ነገር ነው እኔ የተረዳሁት። እና ፕሊስ ያለትን ችሎታና እውቀት ቢያንስ በኢትዮጵያ ጥቅም ላይ ባይደራደሩበት በጣም ደስ ይለኛል። ይህንን አስተያየት እንድትሰጡልኝ ነው። መጀመሪያ የኢትዮጵያን ጥቅም እናስቀድም ነው። አለበለዛ አገር ቤትን ገብቶ እኮ በሙስናውም በምኑም በምኑም ባላቸው እውቀት መታገል ይችላሉ። እንደዛ ነው የሚሰማኝ። እና ፕሊዝ እባኮትን አገሮትን ጥቅም ያስቀድሙ። አባል መሆኗ ጥቅም ካለው በዛ ጉዳይ ላይ ቢከራከሩ ይሻላል። በሉልኝ እባካችሁ። ቪዎች ለምትሰጡት ለሁሉም ሚዛናዊ የሆነ አስተያየት እናመሰግናቸዋለን ባይ አስተያየት የላካችሁልንን አድማጮች እናመሰግናለን። ነጻው የስልክ ቁጥር አስተያየት የምትልኩበት ማለት ነው ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በምትሰሙት መመሪያ መሰረት መልእክቶቻችሁን ላኩልን። አዲሱ አሁን የአሜሪካ መዝናኛ ክፍለ ጊዜ ነው። ወደዛው እናልፋለን። እናስተዋውቅ መልካም የእንግሊዝኛ ሙዚቃ ማሰማያ ማለት ነው። ልክ ነው የመዝናኛ ክፍለ ጊዜ የቴክሳስ ክፍለ ሀገር ጀመርኩት፣ ቀጽል የቴክሳስ ክፍለ ሀገር መዲና ኦስቲን የዓለም የቀጥታ ስርጭት ሙዚቃ መዲና በሚል ትታወቃለች። ይህ ዝናም በየዓመቱ በሚደረግ ደቡብ በደቡብ ምዕራብ በተባለ የሙዚቃ በዓል ይጠናከራል። የሙዚቃው በዓል የተጀመረው እንደ አውሮፓ አቆጣጠር በ1987 ሲሆን በየዓመቱ እየሰፋ መሄዱ አልቀረም። በያዝኗ ዓመት ታዲያ በመላ ከተማይቱ ከ2000 በላይ የሙዚቃ ትርኢቶች ታይተዋል። የዛሬውን ዝግጅት የአሜሪካ መዝናኛ ቅንብር ያሰናዳችው አዳናሽ ፍስሐዬ ነች። አብዛኞቹ ሙዚቀኞች በዚህ መልክ የሙዚቃ ትርኢት የሚያሳዩት ራሳቸውን ለማስተዋወቅ ነው። በመደበኛው መንገድ እውቅና ለማግኘት ካልቻሉ ሙዚቃቸውን በመንገዶች ያሳያሉ። ስድስተኛው መንገድ የተባለው የኦስቲን ክፍል በብዛት ቡና ቤቶችና ክበቦች የሚገኙበት ቦታ ሲሆን፣ ሁሌም ቢሆን የሙዚቃ ትርኢት አይለየውም። ደቡብ በደቡብ ምዕራብ በተባለው የሙዚቃ በዓል ወቅት ግን ከመላ ዓለም የሚሄዱ የሙዚቃ ትርኢቶች ይጨመሩበታል። ከመላ አሜሪካ፣ ከጃፓን፣ ከደቡብ ኮሪያና ከአዘርባጃን ሳይቀር የሙዚቃ ባንዶች ትርኢት ለማሳየት ይሄዳሉ። በብዙ ሺህ የሚቆጠሩ ሰዎችም የሙዚቃውን ትርኢት ለማየት ይተማሉ። ጆ ዌቭ የተባለ በኒውዮርክ ክፍለ ሀገር ሮቸስተር ከተማ የሚገኝ የሙዚቃ ባንድ ስፖቲፋይ በተባለ ወጣቶች በሚመርጡት በኢንተርኔት በሚተላለፍ ቤተ ሙዚቃ ታይቷል። ቤዝ የተባለውን የሙዚቃ መሳሪያ የሚጫወተው ጆን ዳነሊና ድምፃዊው ዳንኤል አርምብራስተር ቡድናቸው ልቆ እንደሚወጣ እንተማመናለን ይላሉ። ስፖቲፋይ እንደ ሌሎቹ ሙዚቃዎች ሁሉ ሁሌም ቢሆን ተደራሽ ነው። የውድድር ጉዳይ አይደለም። ስፖቲፋይ ውስጥ ሁሉንም ዜማዎች ወዲያውኑ በተፈለገ ፍጥነት ለማግኘት ይቻላል። ስለሆነም ሁሉም የሚፈልጉትን ያህል ሙዚቃ የመስማት እድል ይከፍትላቸዋል። ብዙ የሙዚቃ ባንዶች በሙዚቃው በዓል የሚሳተፉት ግን በበለጠ ለመታወቅ ነው። ጀሲካ ደልፊኖ የተባለች የኒውዮርክ ከተማ አስቂኝ ዘፈን ደራሲ አጠቃለዋለች። ሕይወቴን እንዴት እንደምመራ አላውቅም፣ ግን በጣም በጣም ዝነኛ መሆን እፈልጋለሁ ነው የምትለው። ኤሊዛ ግልክሰን በአካባቢው ዝና ካተረፉት ዘፋኞችና የዘፈን ደራሲዎች መካከል አንዷ ናት። ደቡብ በደቡብ ምዕራብ በተባለው የሙዚቃ በዓል ወቅት ያወጣችው አዲስ ሲዲ ለብዙ ወጣት ሴት ዘፋኞች ተምሳሌት ሆኗል። ሎስ አንጅለስ ከተማ ያደገችው ግልክሰን የሙዚቃ ፍላጎት ያደረባት ከሙዚቃ ደራሲው አባቷ ተሪ ግልክሰን ነው። ሙዚቃው ሁሌም በአካባቢ የነበር የሚያስተግሱ አይነት ቃናዎችን ይወድ ነበር። ጥሩ የሙዚቃ አቀናባሪ ነው የነበረው። በአዲሱ ሲዲዋ ፋስት ፍራይት የተባለውን የአባቷን ሙዚቃ አካታለች። ኤሊዛ ግልክሰን የሙዚቃ ትርኢት ማሳየቱንና ሲዲዎቿን መሸጡን ቀጥላለች። አድማጮች የአሜሪካ መዝናኛ ቅንብርን ነበረ ያደመጥ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የማክሰኞ ምሽት ፕሮግራማችንን ነው የምታደምጡት። ወደ ሁለተኛው የዝግጅታችን አጋማሽ እንሸጋገር። አሁን ቀዳሚው ሀኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ ሱስ በአንጎልና በባህሪ ላይ በሚያሳድረው ተጽዕኖና ሕክምና ዙሪያ የተጀመረ ተከታታይ ቅንብር የመጨረሻ ክፍል ይዞ ነው የቀረበው። ሞያዊ ትንታኔውን የሚሰጡን በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአእምሮ ሕክምና ፕሮፌሰርና ተመራማሪ እንዲሁም በአማኑኤል የአእምሮ ሕክምና ሆስፒታል አማካሪ ሐኪም የሆኑት ዶክተር አታላይ አለም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በሱስ መጠመድ በህክምናው ሳይንስ በእርግጥ በህመምነት ይፈረጅ ይሆን? ከሆነስ ሱስ በህክምና ይረዳል ይረዳል ይታከማል? ለመሆኑ ሱስ አስያዥ ነገሮች አዎንታዊ ሊሰኝ የሚችል ገጽታ ይኖራቸው ይሆን? የአድማጮቹን ጥያቄ መነሻ ያደረገው አሉላ በምሽቱ ዝግጅቱ የሚመለከታቸው ጭብጦች ይሆናሉ። ሳምንት ወደ ጀመሩት ቃለ ምልልስ እንለፍ። ዶክተር አታላይ በርከት ያሉ ጭብጦችን ያስያዙን፣ በተለይ ሱሰኝነት በጠባይ ላይና በሌሎች የሰውነት አካላት ላይ ጭምር ሊያመጣ ወይም ሊያስከትል የሚችለውን ጉዳት፣ በአሉታዊ የሚታዩ ባህሪያት ቀደም ብለው እንደገለጹት ሱስ በሚያመጡ ቤትኞቹም ላይ የሚታዩትን ያህል ጫት ለትምህርት ወይም የተለየ መረጃ የመሰብሰብ አቅምን ያሳድጋል የሚለው ግምት በጥናት አለመደገፉን ጥናቶቻን አለማመላከታቸውን ገልጸው ልናል። ዘና በማድረግ ስሜቱ ሰዎች ላይ በሚፈጥረው ጊዜያዊም ቢሆን በጥቅም በአዎንታዊነት የሚወሰድ ነገር አለ። አዎ እሱማ እንግዲህ መቼም ሁሉም እኮ እነዚህ ሱስ አምጪ የሚባሉ ነገሮች ጊዜያዊም ቢሆን በአንጎላችን ውስጥ ያሉ ንጥረ ነገሮች ደስታን የሚፈጥሩ ስሜትን መልካም የሚያደርጉ የሚያዝናኑ ንጥረ ነገሮች በርከት ሲሉ የሚሰማውን ስሜት ለማምጣት ነው፣ የእነሱን ስራ ለመደገፍ እና ለመጨመር ተብሎ ነው የሚወሰደው። ይህንን የሚወስደው ሰው አንጎል ውስጥ የሚሰራውን ስራ በትክክል ባይረዳውም፣ ይህን ስሜት ያመጣል። ስለዚህ ደስ ያሰኛል። ጊዜያዊ ቢሆንም ስሜቱ ጥሩ ነው። ጥሩ ስሜት ውስጥ ይገባሉ። አሁን በተለይ ጫትን በተመለከተ እንደዚህ መጥፎ ገጽታውን መናገር የለብንም። ይልቁንም በኅብረተሰቡ ዘንድ ጥሩ ማህበራዊ ግንኙነትን የሚፈጥር፣ መተሳሰብን የሚፈጥር፣ ጓደኝነትን የሚያጠነክር እና ጥሩ የማህበራዊ ግንኙነት ውጤት ያለው ልማድ ስለሆነ እሱን በፍጹም ሊወገዝ አይገባውም፣ እንደ ክፉ ነገር ተደርጎም ሊወሰድ አይገባም ብለው በዚህ የሚከራከሩ ባለሙያዎች አሉ። እና ይሄ ጥቅም አለው፣ ምንም ጥያቄ የለውም ማለት አዎ፣ እሱ ላይ ምንም ጥያቄ የለውም። ግን ማህበራዊ ግንኙነትም፣ መተባበርም፣ መፋቀርም ከውጪ በሚደረግ የሚገባ የኬሚካል ተጽዕኖ መምጣታቸው መምጣታቸው ትንሽ አጠያያቂ ያደርገዋል እንጂ በእነዚህ ነገሮች ጥቅም አለው ይባላል። አሁን ያሉትም ራሱ ይሄ በአዋንታዊነት የሚወሰደው በኬሚካል ወይም ከውጭ በተወሰደው ነገር የሚገኝ ማህበራዊ ደስታ እንኳን ከሚወሰደው መጠን ውሱንነት ወይም ቁጥብነት ጋር ይዛመዳል። አይደለም? ትክክል ነው። አዎ፣ አዎ ትክክል ነው። እንደዛ ነው። ሁሉም አልኮልም ቢሆን ሌላውም ነገር ቢሆን ከሚወሰደው መጠን ጋራ አብረው የሚሄድ ነገር ነው። ግን ችግሩ ምንድን ነው ሁሉም መቶ በመቶ መጠኑን ላለማለፍ አቅም ያለው ሰው አይደለም። ራሱን ለመግዛት ያለው አቅም የእያንዳንዱ ሰው በጣም የተለያየ። ስለዚህ ከዛ የተነሳ ወደ ማለፍ ይመጣል። አንዳንዱ ሰው ያለውን በማህበራዊ ኑሮ ውስጥ በተለያዩ ምክንያቶች የገጠመውን ችግር ተቋቁሞ ያለምንም ሌላ ድጋፍ የማለፍ አቅሙ ዝቅ በሚልበት ጊዜ እሱን ለመርሳት፣ እሱን ለመቋቋም፣ እሱን አሸንፎ ወደ ነበረበት ሁኔታ ለመመለስ ሲል it goes uh... ያደርግልኛል ብሎ ነው። አንዳንዱ ሰው እንደዚ አይነት ነገር ውስጥ የሚገባው ግን ከአንዱ ነገር አመልጣለሁ ሲል ሌላኛው ወጥመድ ውስጥ ደግሞ የሚገባበት ሁኔታ ነው ያለው። የሚያሳዝነው ነገር እሱ ነው። ስለዚህ ጉዳት ያለው ነገር ሁሉ የትኛው ያመዝናል ነው እንጂ በመጠኑ በማህበራዊ ግንኙነት፣ ቅድም ባልኳቸው ነገሮች አዎንታዊ የሆኑ ስሜቶች አሉት። በግራም በቀኝ የሚታዩትን ተመልክተዋል ዶክተር አታላይ አንዳንድ ጥናት በሚያደርጉ ሰዎችም ይሁን በተጠቃሚዎቹ ዘንድ በተጨባጭ የአእምሮ ጤና ላይ ጉዳት ማስከተሉ ለምሳሌ ጫትን ብንወስድ ሱስ አምጪነቱ የሚያስከትለውን ጉዳት አሳንሶ የማየቱ ዝንባሌ አጠያያቂ እስኪመስል የሚሄድበትም አለ። በቀጥታ ይህን ጥያቄ ብናነሳ አንድ ሰው በአንድ ወይም በሌላ ነገር ለሱስ መጋለጡ ወይም በሱስ መጠመዱ በህመምነት ይፈረጃል ወይ? ከሆነ መቼ ነው እንደ ህመም የምናየው? ጥሩ ጥሩ ጥያቄ ነው። ሱስ እንደ ህመም ይፈረጃል። በማንኛውም የአእምሮ ህክምና መጻሕፍት ውስጥ ሱስ አምጪ ነገሮች እንደ ህመም ተቆጥረው በደንብ ዝርዝር ገለጻ ይሰጥባቸዋል። መቼ ነው ህመም ነው የምንለው፣ ምን ደረጃ ላይ ሲደርስ ነው የሚለው በጣም ጥሩ ጥያቄ ነው። አንዱ ቅድም በዘረዘርኳቸው መሰረት ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ ማህበራዊ ጉዳይንም የራስ እንክብካቤንም ስራንም ሌላውንም ሌላውንም ነገር ሁሉ ያሸነፈ እና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። ለምሳሌ ሰው ከዚህ ከሱሱ የተነሳ ያለው ማህበራዊ ግንኙነቱ ከሰው የሚያገለው ከሆነ ወይንም ደግሞ በሰው ጉዳይ ደግሞ ያለ አግባብ እንዲገባ የሚገፋፋው ከሆነ ከሰው ጋራ እንዲጣላ፣ እንዲጋጭ ምክንያት የሚሆነው ከሆነ ይሄ የማህበራዊ ግንኙነቱን ያበላሸበት ከሆነ አንዱ መስፈርት ነው። ሌላኛው መስፈርት በሙያው በምርታማነቱ ላይ ተጽዕኖ ያሳደረበት እንደሆነ ለምሳሌ ስራ ሁልጊዜ አርፍዶ እንዲገባ የሚያደርገው ከሆነ ከአለቃው ብዙ ጊዜ ወቀሳ የሚደርስበት፣ ማስጠንቀቂያ የተጻፈበት፣ ደሞዝ የተቆረጠበት በብዙ አይነት ችግር ስራውን የሚያከናወን ከሆነ ከስራ ባልደረቦቹ ጋር ደግሞ በትክክል የተሰጠውን ኃላፊነት መወጣት የማያስችለው ከሆነ ድሮ በአንድ ሰዓት፣ በሁለት ሰዓት፣ በሶስት ሰዓት ሊፈጽመው ይችል የነበረውን ስራ በአንድም ቀን ማከናወን የማይችልበት ሁኔታ ላይ ከደረሰ አቅሙ ከደከመ፣ ይሄ ሌላኛው የምርታማነቱን ሁኔታ ሲጎዳው፣ ይሄ አንዱ ሌላው መስፈርት ነው። ሌላው ደግሞ ለራስ በሚደረገው ጥንቃቄ ነው። ሰውየው ለራሱ ቅድሚያ መስጠት ያለበትን ነገር ቅድሚያ ሰጥቶ ራሱን መንከባከብ ሲችል፣ አለባበሱን፣ ንጽህናውን፣ አበላሉን፣ መኝታውን፣ እንቅልፉን ሁኔታ አካባቢውን ንጽህና የራሱን ንጽህና በአግባብ ሳይጠብቅና የሚጠበቅበትን አይነት እንክብካቤ ለራሱ መስጠት ሲያቅተው እና በህብረተሰቡ ዘንድ ደግሞ ተቀባይነት የሌላቸው ለየት ያሉ ከማህበረሰቡ በተለየ መንገድ የሚታዩ ባህሪዎች ካሉት እዚህ ደረጃ ከደረሰ አንድ ሰው ህመም ነው። በማንኛውም ምክንያት ወደዚህ ደረጃ ከደረሰ ህመም ነው ብለን ነው የምንወስደው። ስለዚህ ሱስ አምጪ ነገሮችም ሰዎችን ወደዚህ ደረጃ ያደርሳሉ። ያን ጊዜ ህመም ነው እንላለን። ገንዘቡን ከምንም ነገር በላይ ለዚያ ቅድሚያ የሚሰጥ ከሆነ ስራውን በአግባብ ካላከናወነ ማህበራዊ ግንኙነቱ ከተበላሸ ለራሱ የሚያደርገው እንክብካቤ ከጎደለው ያ ህመም ነው። በእርግጥ ነው ዶክተር አታላይ የመጨረሻው ጥያቄ እናንሳ። እንግዲህ ህመምነቱን ካረጋገጥን አንድ ሰው ለሱስ ተገዥነቱ በህይወቱ ቀዳሚ ነገር እስከሚያደርገው ያን ሱስ አምጪ ነገር ከሁሉ ነገር የሚበልጥበት እስከ ማድረግ ሲሄድና የግል ህይወቱም ሆነ ማህበራዊ ህይወቱ አደጋ ላይ የሚወድቅበት ደረጃ ሲደርስ ህመምነቱ ይረጋገጣል። ሌሎች የጤና ችግሮችንም ቀደም ብለው ዘርዝረዋል። ህመም ከሆነ አንድ ሰው ከዚህ ህመሙ በህክምና ሊረዳ ይችላሉ? በተለይ በአእምሮ ህክምና ከሱሱ ጋር ጋር ተያይዘው የሚመጡትን ሌሎች የጤና ችግሮች ሳናነሳ፣ በሌላ አነጋገር ሱስ ይታከማል ወይ? አማራጮች አሉ ወይ? ካሉ ምንድን ናቸው? እድሉ አለ። ህክምናው አለ። አንዱ ትልቁ ሱስን የማከም ተግዳሮቱ ባለቤቱ፣ በሱሱ የተያዘው ሰው ቁርጠኝነትና ፍላጎት ማጣቱ ነው። አንዱ ትልቁ ችግር። በሱስ የተጠመደ ሰው በመድኃኒት ይታከማል በሌሎችም የባህሪ ለውጥን በሚያመጡ የተለያዩ የህክምና ዘዴዎች ይታከማል። ነገር ግን ትልቁ ተግዳሮት በዚህ ጉዳይ ላይ ያለው የሰውየው ቁርጠኝነትና ወሳኝነት እጅግ አስፈላጊ ነው። ሱሱን በአንድ ጊዜ የሚያደርግ ወይም ደግሞ እዛ ደረጃ እንዳይደርስ የሚያደርግ ወይም ከዛ የሚያሸሸው አይነት መድኃኒት እስካሁን ድረስ በውል አልተገኘም። በእርግጥ አልኮሆልን በተመለከተ አንዳንድ የሚሰጥ መድኃኒት አለ። እሱን መድኃኒት ተወሰደ በኋላ አልኮሆሉን በሚጎነጭበት ጊዜ የሚመጣበት አንዳንድ የሚያስፈራሩ አካላዊ ስሜቶች አሉ። ከዛ የተነሳ ደንግጦ እንዲተው ለማድረግ ሙከራዎች ይደረጋሉ። ከዛ ውጪ ሰውዬው በጣም በጣም ተቸግሬያለሁ፣ ተሸንፌያለሁ፣ ከዚህ ነገር መውጣት እፈልጋለሁ፣ እርዳታ ያስፈልገኛል ብሎ ወደ ሕክምና በቁርጠኝነት ከመጣ እርዳታዎች አሉ። መድኃኒቶች አሉ። በተለይ በተለይ ወዲያውኑ ሱሰኛ የሆነ ሰው አሁን ለምሳሌ በአልኮል ሱሰኛ የሆነ ሰው በትክክል ሱሰኝነቱ ከተረጋገጠ ተው ብሎ ዝም ብሎ ያለምንም ድጋፍ እንዲተው ማድረግ ራሱ አደጋ ያመጣበታል እና ስለዚህ ያንን አደጋ ለማስቀረት ሆስፒታል ተኝቶ የሚሰጥ መድኃኒትና እገዛ አለ። ይሄ የመጀመሪያ አልኮሉን ወይም ደግሞ እጹን ሳያገኝ ሲቀር ሰውነቱ የሚያሳየውን የባህሪ ለውጥ እና ችግር እና አደጋ ለማስቀረት የሚደረግ ሕክምና ነው። ከዛም በኋላ ከአጭር ጊዜ ከሱሱ ሲቋረጥ ከሚመጣበት የአካላዊ ባህሪ ለውጦች በኋላ ሰውየውን አረጋግቶ ከዚህ ሁኔታ ሊወጣ የሚችልበት የተለያዩ አይነት የባህሪ ለውጥ የሚያመጣባቸው መንገዶች አሉ። መድኃኒቶችም አብረው የሚሰጡ ይኖራሉ። ስለዚህ በአጠቃላይ ምንድን ነው ሱስ መታከም የሚችል ችግር ነው። ነገር ግን ለመታከም ቀደም ያልኩትን አይነት ቁርጠኝነት ከታካሚው እንዲገኝ ይጠበቃል። ሰፊ ዝርዝሮችን የተመለከት ነው። ዶክተር አታላይ አለም በአዲስ አበባ ዩኒቨርስቲ ህክምና ትምህርት ቤት የአእምሮ ህክምና ፕሮፌሰርና ተመራማሪ እንዲሁም በአዲስ አበባው የአማኑኤል የአእምሮ ህክምና ሆስፒታል አማካሪ ሐኪም ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። አመሰግናለሁ። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ቀጣዩ መደበኛ ፕሮግራም ንግድና ምጣኔ ሀብት ይሆናል። በውጭ ሀገር የሚኖሩ አፍሪካውያን በፍጥነት እያደገ ላለው የአፍሪቃ የምጣኔ ሀብት እድገት በርካታ በርካታ አስተዋጽኦ የሚያበረክቱ ባለድርሻዎች ናቸው። ይህን ሁኔታ ፈጥነው በማወቅ ወደየሀገሮቻቸው እንዲሁም ወደ አህጉሩ ገንዘባቸውን ይዘው በስራ የሚሰማሩ ባለ ሀብቶች እንዲሰሩ በር የሚከፍቱና የተባበሩት ደግሞ በውጭ አገር የሚኖሩ አፍሪካውያን ወይም ኢትዮጵያውያን ናቸው። በውጭ አገር የሚኖሩ ኢትዮጵያውያን አንዱ አቶ ጥበቡ አሰፋ ናቸው። የተባረከ ቡና ብሌስድ ኮፊ የሚል ድርጅት መስርተዋል። ከ240 ሺህ ገበሬዎች ጋርም ይሰራሉ አፍሪቃና ዩናይትድ ስቴትስ ስላላቸው የንግድ ግንኙነት በቀጣዩ ውይይት ያብራራሉ። አዘጋጁ ሄኖክ ሰማክዜር ነው። ባለፈው ሳምንት እንግዲህ በተለይ ብሌስት ኮፊን ወደ 240 ሺህ የሚሆኑ በማኅበር የተደራጁ ኢትዮጵያውያንን ገበሬዎችን በቀጥታ ከውጭ ገበያ ጋር ለማገናኘት የጀመራችሁትን ስራ ወደፊት ደግሞ ያሰባችሁትን ውጥን ተነጋግረናል። በዛሬ ምሽት እንግዲህ ዩናይትድ ስቴትስን ገበያ ከኢትዮጵያ ገበያ ጋር ለማስተሳሰር በርካታ ጥረቶች አሉ። በህግ በኩል ብንመለከተው የዩናይትድ ስቴትስ ኮንግረስ ያሳለፋቸው የአፍሪካ የንግድና የልማት እድል አፍሪካን ግሮ ኦፖርቹኒቲ አክት አገዋ የሚባለው አለ። በቅርቡ ደግሞ ወደ ህግነት እየረቀቀ ያለ ዩናይትድ ስቴትስና አፍሪካ ያላቸውን የንግድ ቁርኝት በሁለት መቶ ከመቶ ሊያሳድግ ያለመ ህግም አለ። እንዲሁ በአምድ በአምድ እንመልከታቸው። በቅድሚያ ዩናይትድ ስቴትስ ከአፍሪካ ገበያ ጋር ለመገናኘት በስፋት ለመስራት የያዘቻቸውን ጥረቶች እንዲሁ በአጭሩ በአምድ በአምዶች፣ በህግ በተግባራዊ እንቅስቃሴ እና ደግሞ በአጠቃላይ የንግድ ልውውጥ አመታዊ የንግድ ልውውጥ ቀመርም ቁጥርም አለውና በነኛ አምዶች እንነጋገር በቅድሚያ በሁለት መልኩ እኒያው፣ አንደኛ ህግን በተመለከተ በኮንግረስ ደረጃ የረቀቁ ያሉ ህጎች አሉ፣ ውይይቶች አሉ። በወር በወር እንደምታውቀው ኮንግረስ ውመን ካረን ባስ በወር በወር የምታዘጋጀው ስብሰባ አለ። ይሄንን በተመለከተ በንግድ ላይ የሚንቀሳቀሱ ድርጅቶች፣ የመንግስት ድርጅቶች መጥተው ያላቸውን ራዕይ በቢዝነስ ላይ ለተሰማሩ ሰዎች የሚያካፍሉበት በወር አንድ ጊዜ የሚደረገው ውይይት አለን። በህግ ደረጃ አፍሪካ ዳያስፖራ ኢንቨስትመንት አክት የሚባል ኮንግረስማን ራሽ የሚባል የአፍሪካና የአሜሪካ ግንኙነት በገበያ ላይ ሁለቱም ጥቅም የሚሰጥ በገበያ መሆን አለበት። ይህን ገበያ ደግሞ በተሳሳፊነት መጫወት ያለባቸው በአፍሪካ በአሜሪካ ሀገር ውስጥ ያሉ አዲስ የአፍሪካ ህብረተሰቦች በማደግ ላይ ያሉ የአፍሪካ ህብረተሰቦች ናቸው ብሎ የሚመለከታለ የእነሱን እንቅስቃሴ ሊያግዝ የተነሳ ህግ አለ። ህጉ እስካሁን አድረግ አላለፈም። እንዳልከው ደግሞ አገዋ ከፕሬዚዳንት ክሊንተን ጀምሮ ብዙ በር ከፍቷል። አንዳንድ ጥንካሬ ነገሮች አሉት፣ ድክመቶቹም አሉት። ድክመቶቹ የአፍሪካን ሀገሮች የምርትን ምርትን እስከ መጨረሻዋ ደርሶ የማቅረብ ሀይላቸው በጣም ደካማ ስለሆነ ህጉ የፈቀደውን የታክስ ነጻ መጠቀም አልቻሉም። ይሄ በሙሉ እንዳለ ሆኖ በመሬት ላይ ግን በተጨባጭ ቀደም እንዳልኩ የአፍሪካ ዳያስፖራ አፍሪካ አፍሪካኖች አሜሪካን ሀገር በቅርብ መጥተው የገነቡት ህብረተሰብ ያለው የኢኮኖሚክ እንቅስቃሴ በጣም እያደገና እዚህም አሜሪካን ሀገር ውስጥ ስራ እየፈጠረ የአፍሪካውን ህብረተሰብ አቅም እያወለበተ ከዛ ደግሞ የእነሱ ጉልበተ ማለት እንግዲህ ገርብስ ገንዘብ ስለሚልኩ የአሜሪካና የኢትዮጵ የአሜሪካና የአፍሪካንን የገበያ እንትን እያሳደገ የሚንቀሳቀስ መሬት ላይ ያለ ተጨባጭ የአፍሪካን ዳያስፖራ የኢኮኖሚ እንቅስቃሴ አለ። እነዚህ ሁለቱ በተለያየ መንገድ የሚንቀሳቀሱት አይተያዩም፣ አይገናኙም። ተመልክተው እንደሆነ ልብ ብለኸው እንደሆነ በኮንግረስ የሚደረገው ውይይት ላይ ብዙዎቹ ተሳታፊዎቹ ትላልቅ የድሮ የአሜሪካን ከአፍሪካ አረጋ ቢዝነስ የሚሰሩ የነበሩ የአሜሪካ ቢዝነሶች ትላልቅ ቢዝነሶች ናቸው። ዳያስፖራው እዛ ቦታ ላይ አይገኝም። በጣም ቢዚ ነው፣ በመስራት ቀናት ቀን ከሌሊት ይሰራል። እዛ ደግሞ ያሉት የአፍሪካውን እንቅስቃሴ የአፍሪካኑን ዳያስፖራ እንቅስቃሴ አይመለከቱትም፣ አይረዱትም፣ አያዩትም እና እየተለወጠ ይመስላል። ግን ይህ አይነት አስተሳሰብ በተለይ ከቅርብ ጊዜ ወዲህ የዩናይትድ ስቴትስ መንግስት ሆነ ሌሎች የምዕራባውያን አጋሮች የአፍሪካ የንግድ አጋሮች በሙሉ የተረዱት ነገር ከአፍሪካ ጋር በሚደረግ ቁልፍ የሆነ የንግድ ግንኙነት አንደኛ ገንዘብ ይዘው በመሄድ ሁለተኛ ገንዘብ አሰባስበው መዋለ ነዋይ አሰባስበው ወደ ሀገር ገብተው በመስራት ይህንን የሚያደርጉት በውጭ ሀገር የሚኖሩ አፍሪካውያን ወይም ኢትዮጵያውያን ናቸው። እና ይህንን ሚና ከመረዳት በርካታ የኢትዮጵያ የንግድ ተቋሞች በኢትዮጵያውያን፣ በትውልደ ኢትዮጵያውያን የተመሰረቱ አፍሪካንና የምዕራቡን ዓለም የንግድ ትስስር ለማጠና ለመናከር የሚሰሩትን ሚና ከመረዳት አንጻር ከፍተኛ የሆነ አትኩሮት የተሰጠው ይመስላል። በቅርብ ጊዜ በጣም ይገርመሃል። አፍሪካ በአሁኑ ሰዓት ብቅ እያለ የሚያድግ ማርኬት ገበያ ሆኗል። በዓለም ላይ ካሉት አስር ኢኮኖሚያቸው በጣም እያደገ ካሉ አስር ሀገሮች ውስጥ ሰባቱ አፍሪካ ሀገሮች ናቸው። አፍሪካ ውስጥ ደግሞ ያለው የሚድል ክላስ የሚባለው ይሄ መሀል ላይ ያለው የእድገት አቅም ያለው እሱም በጣም እያደገ ነው። የአፍሪካ የመግዛት አቅም እያደገ ነው። የአፍሪካ የውጭ ምርት የመጠቀም ኃይል እያደገ ነው። አሜሪካኖች ይህን ሲመለከቱት በጣም በአሜሪካና በአፍሪካ መካከል ያለው የገበያ ልውውጥ በጣም አናሳ ነው። አሜሪካኖች ይሄንን እንደ ገበያ እየተመለከቱት ነው ለመጀመሪያ ጊዜ። በፊት በእርዳታ መልክ ነበር አፍሪካ የሚታየው። አሁን ግን የንግድ ጓደኝነትን እያዩለት ነው። ይሄን ደግሞ ሌላ በጣም እንትን ያደረገው በአሁኑ ሰዓት ብሬክ ኔሽን የሚባሉት ብራዚል፣ ቻይና፣ ራሽያ እንዲሁም ሳውት አፍሪካ ጥቅሙ ገብታበታለች። እነዚህ ሀገሮች ከአፍሪካ ጋር የሚገበያዩት ብራዚል፣ ራሽያ፣ ኢንዲያ፣ ቻይናን ቻይና ከአፍሪካ ጋር የሚገናዘቡት የሚያደርጉትን የገበያ ልውውጥ ከአሜሪካኑ ጋር እስካነጻጽረው እትዬ ሌሌ ነው። እና አሜሪካኖች ገበያ እያጡ እንደሆነም ተረተውታል። ለራሳቸውም ጥቅም ሲሉ ከአፍሪካ ጋር መስራት እንዳለባቸው እየተገ ይሄ በጣም አዲስ አዲስ የሚያስደስት አመለካከት ነው። ይህ ለእኛ በጣም ትልቅ ትልቅ ተሳትፎ አለው። ሌላ ደግሞ ከአሜሪካ ወደ አፍሪካ የሚሄደው የሪሚታንስ ኢኮኖሚ በጣም እያደገ መጥቷል። ያንንም የፋይናንስ አቅም የገንዘብ አቅም ወደ ልማት ለመቀየር ፍላጎትም አላቸው። ወሳኝ ነው፣ የገንዘብ አቅም ነው አስፈላጊው በአፍሪካ ኢትዮጵያ ደግሞ ትልቅ በሆነው የዓለም ወደ 16 ትሪሊዮን ዶላር ወደሚገመተው የዓለም ገበያ ውስጥ መተሳሰርና አብሮ መስራት አብሮ የሚያበለጽግና የተሻሉ ነገሮችን የሚያመጣ እንደሆነም ከመገንዘብ አንጻር ነው። ከዚህ ጋር ተያይዞ አስቀድመው ጠቀስ አድርገውታል ወሳኙ የሆነው ማነቆ ከሕግ የተለያዩ የታሪፍና የቀረጥ ጉዳዮች ውጪ የተወዳዳሪነት በገበያ በውጭ ገበያ የአፍሪካ ምርቶች ተወዳዳሪነት ማጣታቸው ነውና ይህንን ተጨማሪ የሆነ እሴት በማከል ምርቱ ላይ እንዴት ነው ወደ ገበያ በማምጣት የአፍሪካ ገበሬዎች ይህን እናንተ የምትሰሩት ስለሆነ ነው። በገበሬውም በኢንዱስትሪውም እንዴት ለውጥ ማምጣት ይቻላል? የገበያ ተወዳዳሪነት ወሳኝ ነው። እዚህ ላይ በጣም በጣም የገርማን። ትልቁ ቦታ እሱ ነው። ትልቁ ክፍተትም እሱ ነው። ትልቁ ምድል ያለን እዛ ላይ ነው። ለምሳሌ ከቡናችን አልፈን አንድ ምሳሌ ነው። ትንሽ ምሳሌ ነው። በትናንሽ ነገሮች ነው ልንቀሳቀስ የምንችለው። በርበሬያችንን አዋዜ የሰርተን ለአሜሪካነው ህዝብ ተጠቃሚ ብናደርገው አንድ የቻይና ካምፓኒ አለ የቻይናን በርበሬ ለአሜሪካ የሚያቀርብ የአንድ ቢሊዮን ዳላር ገበያ ነው በአለም ላይ በየብሬስቶራንቱ የምታየው የዶሮ ምልክት ያለው የቻይና አዋዜ ከእኛ አዋዜ ጋር ሲወዳደር ምንም ሰራቻ የሚባለውን አዋዜ ነው አይደለም አሁን እሷን እንኳን አዋዜያችንን እንኳን እንግዲህ እዚህ እኛ ምን እንበለዋለን ብሬ በርበሬ ይመጣል ከእኛ አሳልፈን ለአሜሪካኑ ነው ብናስተዋውቀው እናስተዋውቀ ነው እኔ በማስተዋወቅ ሁልጊዜ አስተዋውቀዋለሁ የኢትዮጵያን ምግብ በጣም ተወዳጅነት አለው አድማጮች ዝግጅታችን ይቀጥላል። ወደ ግብርና ፕሮግራም እናልፋለን። አዘጋጅና አቅራቢ ሰሎሞን አባተ። ሥር የሰደደ ረሃብንና የምግብ እጥረትን ማስወገድ የማንኛውም አይነት ልማት ግንባር ቀደም ትኩረት መሆን እንደሚገባው ሰሞኑን የወጣ አንድ ጥናት አሳስቧል። ዓመታዊ ሪፖርቱን በቅርቡ ያወጣው ኢፍፕሪ በሚል ምሕፃር የሚታወቀው ዓለም አቀፍ የምግብ ፖሊሲ ጥናት ምርምር ኢንስቲትዩት በአውሮፓውያኑ አቆጣጠር በ2025 ዓ ም በመጪዎቹ ዐሥር ዓመታት ውስጥ ማለት ነው እንዲህ ዐይነቱን ረሃብና የምግብ እጥረት ለማስወገድ ያስችላል ያለውን ግብ ማስቀመጡን የጆዲ ካፖ ዘገባ ይጠቁማል። ዛሬ በዓለም ዙሪያ በየቀኑ 840 ሚሊዮን የሚሆን ሰው የሚላስ የሚቀመስ እያጣ እንደ ተራበ ውሎ እንደ ተራበ እንደሚተኛ የተባበሩት መንግሥታት ድርጅት ይናገራል። የዚህ ቁጥር ወደ ሦስት እጥፍ የሚሆን ወይም ከሁለት ቢሊዮን በላይ ሰው ደግሞ እጅግ አስፈላጊ ናቸው የሚባሉ መሠረታዊ የምግብ ንጥረ ነገሮችን ወይም አልሚ ምግቦችን አያገኝም። እንደ ብረት፣ ቫይታሚን፣ በተለይ ደግሞ ቫይታሚን ኤ እና ዚንክ የመሳሰሉትን ማለት ነው። በሌላ በኩል ደግሞ ምንም እንኳ ይህ ቁጥር እጅግ የናረና ታርቆ ለመኖር የሚከብድ እውነታ ቢሆንም እንዲህም የሆነው በቅርብ ዓመታት ውስጥ ብዙ መሻሻል በመታየቱ መሆኑ ይነገራል። ያ መሻሻል ግን በሁሉም ቦታ የተመጣጠን አይደለም። ሪፖርቱ እንደሚለው አሁንም ቢሆን ከሳሐራ በስተደቡብ ባለው አፍሪቃና በደቡብ እስያ ከረሃብ ጋር የተያያዘው ፈተና አብዝቶ የበረታ መሆኑን የኢፍፕሪ ዋና ዳይሬክተር ሸንገን ፋን አስታውቀዋል። ባለፉ በአስሮች የሚቆጠሩ ዓመታት ውስጥ ግዙፍ የመሻሻል ለውጦችን ጨብጠናል። በዚህም ድህነት ቀንሷል፣ የምግብ እጥረቱ ቀንሷል። ይሁን እንጂ አሁንም ከባድ ፈተናዎች አሉብን። ረሃብንና የምግብ እጥረትን ማስወገድ የሞራልም ጉዳይ ነው ይላሉ ፋን። ይህን ችግር ለመፍታት አብረን መስራት አለብን። ሁለተኛው ጉዳይ ደግሞ የምጣኔ ሀብት ጉዳይ ነው። ረሃብንና የምግብ እጥረትን መቀነስ የኢኮኖሚ ትርጉም ወይም ጥቅምም አለው። ረሃብን ለማጥፋት ጉዳይ የምናወጣው እያንዳንዱ ብር ትርፉ እጅግ የበዛ መሆኑን ፋን ያስረዳሉ። የግብርና አሰራርና ምርትን በማሻሻል፣ የማኅበራዊ ደህንነት መረቦችን በማመቻቸት፣ የበረታ የምግብ ችግር ላለባቸው ሰዎች የምግብ አቅርቦት መርሃ ግብሮችን በመዘርጋት ላይ ያተኮሩ ፖሊሲዎችን በማውጣትና ተግባራዊ በማድረግ እንደ ብራዚል፣ ቻይና ታይላንድና ቪየትናምን የመሳሰሉ ሀገሮች እጅግ አስደናቂ እድገት ማስመዝገብ መቻላቸውን አዲሱ የኢፍፕሪ ሪፖርት ጠቁሟል። እንዲህ አይነቱን ለውጥ ለማምጣት ደግሞ በመንግሥታት፣ በግሉ ዘርፍ፣ በሲቪሉ ማኅበረሰብ፣ በገበሬዎችና በሌሎችም ባለድርሻ ወይም የሚመለከታቸው አካላት መካከል መተጋገዝና መተባበር ሊኖር እንደሚገባው የኢፍፕሪ ዋና ዳይሬክተር ፋን ይመክራሉ። ረሃብንና የምግብ እጥረትን በአጭር ጊዜ ውስጥ ለመቀነስ የሚያስችሉ የተለያዩ መንገዶችና አካሄዶች አሉ። በ20 ዓመት እንዲያውም በ10 ዓመት ውስጥ ማለት እንችላለን። በ2025 ዓመተ ምህረት ላይ የሙጥኝ ማለት የፈለግኩበት ምክንያት በልማት አጀንዳው ውስጥ አሁን እየሄድንበት ያለንበትን ፍጥነት ይዘን መቀጠል ስላለብን ነው። ምግብን የልማት አጀንዳው ቀዳሚ ትኩረት ማድረግ በ2025 ዓ ም እንደምናሳካው አምናለሁ። እንዲህ ሲሆን ግን ይላል፣ የኢፍፕሪ ሪፖርት የልማቱ አጀንዳ መያዝና መመራት ያለበት በተፈጥሯችን አካባቢ ዘላቂ ስኬቶችና ሂሳብ እንዲሁም በድሆችና በተራቡ ሰዎች ደህንነት ዋጋ አይደለም። አስተማማኝ ዓለም እንድትኖረን የምንፈልገው እኮ ዓለም አስተማማኝነቷ ለሰዎች እንዲሆን ነው። ስለዚህም ነው የቅድሚያው ትኩረት ለሰው መሰጠት ያለበት። ይሁን እንጂ አንዳንድ የተፈጥሮ አካባቢና የአየር ንብረት ለውጥ ችግሮችን ካልተጋፈጥንና መፍትሄ ካልፈለግንላቸው የሰዎች ለስቃይና ለእንግልት መዳረግ የማይቀር ነው። አዎ፣ እርግጥ ነው በአንዳንድ አካባቢዎች ላይ የእንካ በንካ ሥራ ልናከናወን እንችላለን። ብዙ የሚያጠናክሩን ስራዎችም ሊኖሩ ይችላሉ። በአነስተኛ የውሃ አጠቃቀም ከቁራጭ መሬት ላይ ብዙ ጎጂ ጋዞችን ወደ ከባቢ አየሩ ሳንለቅ በቂና ጥሩ ምግብነት ያላቸውን ምርቶች እንደምን ማንሳት እንችላለን? ስለዚህ ብዙ አጎላባች መንገዶችና ሥራዎች አሉን። የሚሌኒየሙ የልማት ግቦች ዘመን እየተጠናቀቀ ባለበት ወቅት አዳዲስ የቅድሚያ አቅጣጫዎች መተለም እንዳለባቸው ሸንገን ፋን ያሳስባሉ። ረሃብን የመቀነስን ግብ ይዞ እየተጓዘ ያለው የሚሌኒየሙ የልማት ግቦች ትልምና መርሃ ግብር በመጪው 2015 ዓመት መጨረሻ ላይ ይቋጫል። ፋን እንደሚሉት እነዚህን ግቦች የሚተካ ሌላ ሐሳብ ወይም መላ እስካሁን በይፋ የወጣ የለም። በእርግጥ በዚህ ጉዳይ ላይ አተኩረው እየተነጋገሩ ያሉ ብዙ ስብሰባዎች ሲካሄዱ ይስተዋላል። በተባበሩት መንግስታት ድርጅት በከፍተኛ የሥልጣን እርከኖች ላይ ባሉ ቡድኖች፣ በሲቪል ማኅበራትና በሌሎችም የተለያዩ አካላት እየተመሩ ያሉ በጣም ብዙ አውደ ተግባራት አሉ። ለንግግሮቹና ለምክክሮቹ ሁሉ ታዲያ የየራሳቸውን ድርሻ ያበረክቱ ዘንድ ለባለ ድርሻዎችና ለአጋሮች 2014 ቁልፍ የሚባል ዓመት ነው። እንዲያም ሆኖ ግን ይህንን ስትራቴጂና አጀንዳ በባለቤትነት መያዝ የየሀገሮች መንግስታት ኃላፊነትና ጉዳይ ነው። እነርሱ ስራውን በባለቤትነት ካልያዙት የምንተልማቸው ግቦች ላይሳኩ፣ ላንጨብጣቸውም እንችላለን የሚል ፍርሃት አለኝ። ጉዳዩ የፖለቲካ ዝግጁነትና ፈቃደኝነት የተጠያቂነትና የበቂ ጥሪትም ጉዳይ ነው። ባይናቸው የኢፍፕሪ ዋና ዳይሬክተር ደግሞም እንደ በቆሎ ሩዝና ስንዴን በመሳሰሉ መደበኛ ምግቦች ላይ አልሚ ምግብነታቸው ለተረጋገጠው አትክልትና ፍራፍሬም ተጨማሪና የሰፋ ትኩረት መሰጠት አለበት ይላሉ ፋን። አክለው ሚስተር ፋን በሐሳባቸው ማጠቃለያ ላይ የሚያስተላልፉት ስጋታቸውን ያንጸባረቁበት ማስጠንቀቂያና መልእክትም አላቸው ዛሬ ዛሬ ገና በመልማት ላይ ባሉና በእድገት ወደ ኋላ በቀሩ አገሮች ውስጥ ግዙፍ መጠን ባላቸው ቅባቶች ስኳርና ጨው የታጀሉ የተዘጋጁና የታሸጉ ምግቦችን ማዘውተር እየተለመደና እየሰፋ መጥቷል። እንዲህ አይነቱ አሳሳቢ ልማት ደግሞ ጤናማ ያልሆነ ውፍረትና የተመጣጠነ ምግብን ወደ ማጣት ድርብና መዘዘኛ ችግር ይከተናል። አድማጮች ዝግጅታችንን ወደ ማጠናቀቁነን የማጠቃለያ ዜናዎች አሰምተን እንሰናበታለን። የኦጋዴንና የሶማሌ ኦጋዴን ወጣቶች ማህበር ዛሬ በደቡብ አፍሪካ ከተማ ጆሃንስበርግ በፓን አፍሪካን ፓርላመንት ህንፃ ፊት ለፊት ሰላማዊ ሰልፍ እንዳደረጉ ታውቋል። ተርክስ ፕሬስ ዳት ካም ድረገጽና ሌሎች የዜና ምንጮች ሰልፈኞቹ ዛሬ አስረኛውን የምስረታ ዓመት የሚያከብረው የፓን አፍሪካ ፓርላማ ፊት ለፊት የኢትዮጵያ መንግስት በክልላቸው ህዝብ ላይ ያደርሳል ያሉትን የመብት ረገጣ ተቃውመዋል ሲል ዘግቧል። የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ከተቃዋሚ ሰልፈኞቹ አንዱን አነጋግሯል። ስሜ መሐመድ ካፊ ነው የሚለው የተወልደ እንግዳ የሰልፉ ተሳታፊ ብዙ ህዝብ ኦጋዴን ውስጥ የሚካሄደውን አውቅም የሚል እምነት ስላለን የሰልፉ ዓላማ በኦጋዴን ውስጥ የኢትዮጵያ መንግስት የሚያካሄደውን ግፍ ለማሳወቅ ነው ብሏል። ከፓን አፍሪካን ፓርላመንት እስካሁን ለሰልፈኞቹ የተሰጠ መልስ መኖሩ ግን አልተዘገበም። ማዕከላዊ ሶማሊያ የሚገኙ የአይን ምስክሮች እንደተናገሩት የአልሸባብ አማጽያን ባለፈው ሳምንት በሀገሪቱ ወታደሮችና በአፍሪቃ ህብረት ኃይሎች በተነጠቋት አንዲት ከተማ ባካሄዱት ጥቃት ቢያንስ 11 የመንግስትና የአፍሪቃ ህብረት ወታደሮች ሲገደሉ፣ ሌሎች ወደ 18 ያህል ደግሞ ማቁሰላቸው ታውቋል። በኬንያዋ የወደብ ከተማ ሞምባሳ የሚገኙ ፖሊሶች በሰጡት ቃል ለመለማመጃ የሚውሉ ሁለት የሐሰት ቦምቦች በድብቅ የጫነች መኪና የሚያሽከረክሩ ሁለት ሰዎችን ትናንት ሰኞ በቁጥጥር ስር መዋላቸውን አስታውቀዋል። አንዱ ኬንያዊ ሌላው የሶማሊያ ተወላጅ ናቸው። ተጠርጣሪዎቹ ከዩክሬን ተገንጥላ የሩሲያ አካል ለመሆን ባለፈው እሁድ ውሳኔ ህዝብ ያደረገችው ክሬሚያ ውሳኔዋን ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በፊርማ አጽድቃለች። የሁዱን ውሳኔ ህዝብ ዩናይትድ ስቴትስና የአውሮፓ ህብረት ህገ ወጥ ማለታቸው አይዘነጋም። ፑቲን የፊርማውን ስነ ስርዓት ያካሄዱት ከክሪሚያ ክልላዊ መንግስት ጠቅላይ ሚኒስትር ከምክር ቤቱ አፈጉባኤና ከንቲባው ጋር መሆኑም ታውቋል። ከአየር ላይ ከጠፋ 11ኛ ቀኑን የያዘው የማሌዥያ አየር መንገድ አውሮፕላን ለማግኘት የተጀመረው ፍለጋ ወደ አራት ሚሊዮን ካሬ ኪሎ ሜትር መስፋቱን ባለሥልጣናት አስታውቀዋል። መከላከያ ሚኒስትሩ ሂሻሙዲን ሁሴን የፍለጋው አድማስ እንዲጠብ ዓለም አቀፍ ትብብር ጠይቀዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 ና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጸመ ነገ ረቡዕ ከምሽቱ በአንድ ሰዓት ቀደም በሚለው ዝግጅታችን በመደበኛው ፕሮግራም ደግሞ በ3 ሰዓት እስከምንገናኝ ያስተናገድናችሁን አዲሶ አበበና ቆንጅት ታየ ነን የትግርኛ ፕሮግራም ይቀጥላል በእኛ በኩል ሰላም ደህና ደሩ